በአስቸኳይ ጊዜ አዋጁ የተፈጻሚነት ቦታ ውስንና ወቅቱ የሚያጠረ እንዲሆን ኢሰመኮ ጠየቀ። በአማራ ክልል በመከላከያ ሰራዊትና በፋኖ ታጣቂ መካከል የተፈጠረውን ግጭት ተከትሎ የሚኒስትሮች ምክር ቤት ያወጣውን የአስቸኳይ ጊዜ አዋጅ የሕዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከሳምንታት ወይም ከአንድ ወር እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠየቀ። የአዋጁ ተፈጻሚነትም በአማራ ክልል ብቻ የተገደበ እንዲሆን የጠየቀው ኮሚሽኑ የዳኞችና የምክር ቤት አባሎች ልዩ መብት ጥበቃ ማረጋገጥ እንደሚያስፈልግም ገልጧል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋጋት ሰፍኖባቸዋል ሲሉ ነዋሪዎች ተናገሩ። ባህር ዳርንና ጎንደርን ጨምሮ በክልሉ ዋና ዋና ከተሞች የሰዎች፣ የተሽከርካሪዎች እና የንግድ እንቅስቃሴ እንደጨመረ ነዋሪዎቹ አክለዋል። በአንጻሩ በመሰረታዊ ሸቀጦች ላይ ከፍተኛ ዋጋ ንረት እንደሚታይም ነዋሪዎቹ ጠቁመዋል። በተያያዘ ዜና ባልደራስ ለእውነተኛ ዲሞክራሲ ፓርቲ ባወጣው መግለጫ በአማራ ክልል ለተስፋፋው ግጭት መንግስትን ተጠያቂ አድርጎ ችግሩ በፖለቲካዊ ውይይትና ድርድር እንዲፈታ ሲል ጥሪ አቅርበዋል። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ በትላንትና ዕለት በሰጡት መግለጫ ግን በአማራ ክልል ያለውን ግጭት በሰላም ለመፍታት ጽንፈኛና ዘራፊ ያሉት ኃይል ትጥቅ እንዲፈታ በመንግስት ቅድመ ሁኔታ እንደተቀመጠ አስታውቀዋል። ኬኔዲ አባተ በጉዳዩ ላይ ያሰናዳውን ዘገባ እንደሚከተለው ያቀርበዋል። የሚኒስትሮች ምክር ቤት አርብ ሐምሌ 28 ቀን 2015 ዓ.ም ምሽት ባካሄደው ስብሰባ በአማራ ክልል አስቸኳይ ጊዜ አዋጅ እንዲታወጅ የወሰነውን ውሳኔ የህዝብ ተወካዮች ምክር ቤት የሚያጸድቀው ከሆነ ተፈጻሚነቱ ከአንድ ወር ወይም ከተወሰኑ ሳምንታት እንዳይበልጥ የኢትዮጵያ ሰብአዊ መብቶች ኮሚሽን ጠይቋል። ኮሚሽኑ ዛሬ ቅዳሜ ነሐሴ 6 ባወጣው ጋዜጣዊ መግለጫ በሚኒስትሮች ምክር ቤት በታወጀው የአስቸኳይ ጊዜ አዋጅ ቁጥር 62015 ላይ ያዘጋጀውን ባለ 26 ገጽ የሰብአዊ መብቶች ትንታኔ ና ዝርዝር ምክር ሐሳቦች ለህዝብ ተወካዮች ምክር ቤት መላኩን አስታውቋል። የኮሚሽኑ የህግና ፖሊሲ ስራ ክፍል ዳይሬክተር ታሪኳ ጌታቸው ስለ ምክር ሐሳቡ ያስረዳሉ። ሁለት መሰረታዊ ሀሳቦችን ያነሳል፣ ምክ ሀሳቡ አንደኛ፣ በሰብአዊ መብቶች መርሆች መሰረት ይሄ የጥብቅ አስፈላጊነት፣ የተመጣጠኝነት፣ ህጋዊነት፣ የዳኝነት ዋስትና የመሳሰሉ ዝርዝር መርሆች አሉ። ለአስቸኳይ ጊዜ ሁኔታ ተብለው የተቀረጹ እነዚህ መርሆች በዋነኝነት የሚያገለግሉት የአስቸኳይ ጊዜ ሁኔታ ላይ በጣም ልዩ ሁኔታ መወሰን ያለበት ነገር ስለሆነ የአስቸኳይ ለመድረስ ከመድረሱ በፊት እንደው ነገሮች በሌሎች መንድ አማራጮች የሰላማዊ አማራጮች ተፈልገው ነበር ወይ የሚለውን ለመመርመር ይረዳል። ጥብቅ አስፈላጊነት የሚለው መርህ ይሄንን ይጠይቃል። ስለዚህ በምክር ቤቱ ከዚህ አኳያ እንዲመረ አንደኛው ነገር የአስቸኳይ ጊዜ አስፈላጊ ነው ወይ የሚለው ከዛም በላይ ደግሞ አሰልጣሚነቱ ከችልሉ ውጪ ሀገራዊ መሆን ነበረበት ወይ የሚለውን ሁለተኛው፣ በሀገር አቀፍ ደረጃ የአቸግረ ጊዜ ሁኔታ ወደዛ ወሰኑ ያን ያህል ይሄድ ይገባት ነበር የሚለው ነው። ሶስተኛው ደግሞ ለስድስት ወር የሚያስችል የሚያስፈልግ አቸግረ ጊዜ ሁኔታ ነው ወይ ደ ይህን ሚጠይቅ ሁኔታ ወይ የሚሉትን እንግዲህ ማሮቹ ለዚህ ያገለግላሉ። እነዚህ ነገሮች ለመመርመር አዋጁ ከወጣበት ጊዜ ጀምሮ እስካሁን ድረስ በነበሩት ተከታታይ ቀኖች በአማራ ክልል ተከስቶ የነበረው የሰላምና ደህንነት ልዩ አደጋ በአሁኑ ወቅት ተወግዶ መደበኛ እንቅስቃሴዎች ወደ ነበሩበት ሁኔታ መመለስ መጀመራቸው በመንግስት በይፋ የተገለጸ መሆኑን በመጥቀስ ለስድስት ወራት እንደሚቆይ የተደነገገው አዋጅ ጊዜው አጭር እንዲሆን አስፈላጊነቱ በተወካዮች ምክር ቤት ሊመረመር እንደሚገባም የኮሚሽኑ የሕግና ፖሊሲ ስራ ክፍል ዳይሬክተሯ ታሪኳ ጌታቸው ገልጸዋል። እንግዲህ የኛ ምክረ ሀሳብ የሚሆነው በተለይ ልዩ መብቱን በተመለከተ ይህን ተመጋደ እንዲሻር ወይ እንዲሻሻል አገላለጹ ግልጽ በሆነ መልኩ እንዲደረግ ነው። የመጀመሪው የመጀመሪያው እንዲሻር እንዲሻር ነው። ከፈጻሚነት ወሰኑ እንዳይት ደግሞ እንግዲህ የክትትል ቦርድ የህዝብ ቶቸር ክትትል የሚያስፈልገው ለዚህ ነው ለእያንዳንዱ ሁኔታዎች እየለዋወጣሉ በተለይም ደግሞ እንግዲህ ራሱ መንገያዙ በሰጣቸው ተከታታይ መግለጫዎች ሁኔታው እንደረገበ እንደተሻሻለ በአንጻራዊ ሁኔታ ነገሮች እየተሻሻሉ እንደመጡ ነው በክልሉ በአማራ ክልል ላይ በተለይና ይህ ከሆነ እንግዲህ ጥብቅ አስፈላጊነቱ የሚለው እንደገና ሊመረመር ይገባል ማለት ነው ስለዚህ ክትትልም የሚያስፈልገው የኮሚሽናችንም የደኝነት ተቋማቱም የህዝብ የተወካዮች ምክር ቤትም የመጡ ለውጦች ከግንዛቤ ሊገቡ ይገባል በሚል ነው። ምክንያቱም እኛ ለሰብአዊ መብቶች አደጋ ሁኔታ ስለሆነ አስቸኳይ ጊዜ ሁኔታ እንዳይኖር ነው እንደ ሰብአዊ መብቶች ተቋም የምንመክረው። ስለዚህ ቢቻል ምክር ቤቱ እንዳያጸድቀው፣ ካልሆነ ደግሞ እንዲያሳጥረው የምትፈልጉት ማለት ነው። ልክ ነው። ከኔ በጣም ባጭሩ አስረጭኝ ካልተኝን ተዛ ነው በማናቸውም ጊዜ ብቁ ነጻና ገለልተኛ የዳኝነት አካላትና የፍትህ ስርዓት መኖር የግድ በመሆኑ እንዲሁም የሕዝብ ተወካዮች ምክር ቤት የአስቸኳይ ጊዜ ወቅት ክትትልና የኮሚሽኑ የሰብአዊ መብቶች ክትትል በነፃነት መቀጠል ስላለባቸው የዳኞችና የምክር ቤት አባሎችን ልዩ መብት ጥበቃ ማረጋገጥ አስፈላጊ መሆኑንም ዳይሬክተሯ ታሪኳ ጌታቸው አሳስበዋል። በሌላ በኩል ከግጭት ሁኔታዎች እያገገሙ ያሉት የአማራ ክልል ከተሞች ዛሬ የተሻለ መረጋ ጉዳት እንደሰፈነባቸው ስማቸው እንዳይጠቀስ የጠየቁ ነዋሪዎች ተናግረዋል። በባህርዳር ከተማ የታክሲ አገልግሎትም መጀመሩን ለአሜሪካ ድምጽ የገለጹ የከተማው ነዋሪ ሆኖም እንደ ባንክ ያሉ የአገልግሎት ሰጪ ተቋማት ዝግ መሆናቸውንና በሸቀጦች ላይ የዋጋ ጭማሪ መኖሩንም ገልጸዋል። ዛሬ ከወላ ጎደል ሰላም ነው። አልፎ አልፎ ምግብ ቤቶችም ሱቆችም እየተከፈቱ ነው። የጠጣ ሁኔታ ሰላም ነው። ዛሬ አሁን ገና ነው። እነሱ በፓትሮን ይንቀሳቀሳሉ። ታክሲም ጀምሯል። ዛሬ የበዜባስ ታክሲ ጀምሯል። ሰውም እየተንቀሳቀሰ ነው በሰላም ቤተክርስቲያን፣ ጠዋት በሰላም ወደ ቤት ተመልሷል። ሌላውም እየተንቀሳቀሰ ነው። አጠቃላይ ባንኮች ዝግ ናቸው። የገንዘብ ጥረት አለ። ሌላው ሰላማዊ እንቅስቃሴ ነው። ህብረተሰቡ እየተንቀሳቀሰ ያለው አሁን የአቅርቦት ችግር ነው። አሁን የተከፈቱ ሱቆች ብድም ከፍተኛ የአቅርቦት ችግር አለ። ነዳጅ የለም። እንደልብ መንቀሳቀስ አይችልም። በቀድሞው የቀዱት መኪኖች፣ ተሽከርካሪዎች ካልሆኑ ታክሲዎች የነዳጅ ችግር አለ። ያው መኪኖች ስላልገቡ ይመስለኛል የአቅርቦት የሽንኩርት ሽንኩርት ሚሎ ሁለት መቶ ሀያ ብር እየተባለ ነው። ዛሬ ጎበት ቢባል የለም። በቃ አትክልት ቢባል አታገኝም። ባሁን ገበያ ላይ ዘይት ከስምንት መቶ ብር አንድ ሺ አራት መቶ ብር ነው ያስገቡት በአደ ሌላ የባህር ዳር ነዋሪ ደግሞ ስለ ከተማው ድባብ ተከታዩን ብለዋል። ባህር ዳር ሰላም ነው፣ ሰላም ነው፣ ሁሉ ሰላም ነው። መንገዶቹ ክፍት ናቸው፣ በሙሉ ክፍት ናቸው። አሁን ያሉት እንቅስቃሴ ተጀምሯል። ከመኪና መኪናቹ የጭነት መኪናዎቹ ተዘግቶባቸው የነበሩት አንዳንዶቹ እንቅስቃሴ ጀምራል። አሁን ላይ ሰላም ነው፣ በአንጻሩ ሰላም ነው እስካሁን ሰው ውስጥ እንዴት ነው ከተማው ላይ እየተንቀሳቀሰ ነው? የሰው እንቅስቃሴ ይታያል በደምብ። አሁን አብዛኛው በግር መኪኖቹ፣ እንዳልኩ የጭነት መኪኖቹ ነው የሚንቀሳቀሱ። በግር እንቅስቃሴ አለ። በከተማ ውስጥ ወታደሮች አሉ፣ ይንቀሳቀሳሉ። ፖሊስም አሁን አልፎ አልፎ እንቅስቃሴ እያካሄደ ነው። በአንጻሩ ውስጥ አሁን ከነበሩት ቀናቶች የተሻለ ሰላም አለ። ሱቅ አልተጀመረ፣ ምናልባት በየሰፈሩ ያሉ ሱቆቹ እየሰሩ ነው። ነገር ግን ሌሎቹ ሱቆች ተባለ ያሉ ሱቆች ተቀዳ ሸከሱ ምናምን ምናምን ስራ አልጀመረም፣ ገና ነው። የመንግስት አገልግሎት ተቋማቶች ስራ አልጀመሩም። ማንም ስራ አልጀመረም። ባይዘሽ እና ምናልባት ሰኞ ማክሰኞ ሊጀመር ይችላል የሚል ግምት አለኝ። ግን በአሁኑ ባለው የመንግስት ተቋማት ስራ አልጀመሩም። ባንክም እንደዛ ነው፣ ያው ባንክ ስራ አልጀመረም፣ ገና ነው። አየር መንገድስ እንደው አገልግሎት እየሰጠ ነው እሱ ማክሰኞ ምናምን ወይም ረቡዕ አካባቢ ላይ ያቋረጠ እንጂ ከዛ ውጭ እንደሚሰጥ የሄዱ ሰዎች ነገሮች አየር ትራንስፖርቱን የተጠቀሙ ሰዎች አሉ። የጎንደር ከተማም ዛሬ ከትናንቱ የተሻለ የሰዎች እንቅስቃሴ እንደተስተዋለባት በተወሰነ መልኩ በጎዳናዎች ላይ ተሽከርካሪዎችም መኖራቸውን አንድ የከተማዋ ነዋሪ ገልጸዋል። አውሮፕላን ማረፊያው አገልግሎት መስጠት መጀመሩንም የተናገሩት እኚሁ አስተያየት ሰጭ፣ አልፎ አልፎ የንግድ ተቋማት የተከፈቱ ቢሆንም የዋጋ ጭማሪ መኖሩን አመልክተዋል። ተንቀሳቅሻለሁ ለማየት ሞክር ያለው ያው እንቅስቃሴዎች ሙሉ በሙሉም ባህን ከሞላ ጎደል ይታያል ሽከረከራሉ የግል መኪኖችም አንድ መጠን የሆነ ቁጥር ይታያሉ። ያው ሙሉ በሙሉ ባይጀምርም ሱቆችም የተወሰነ ቦታ ተከፍተዋል። ቀጥሎ ምናልባት የተዘጋ ይሆናል አይነት እንቅስቃሴዎች፣ የኮንቴነር ዙሪያ ምናምን ያሉ እንቅስቃሴዎች ጀምረዋል እና ያው ድባቡ ግን በጣም ጸጥ ያለ ቦንደርን የማይመጥን አይነት ነገር ነው። እስኪ እንደው ምን ታዘቡ? በአጠቃላይ ከቀናት በኋላ ነው የወጡት ከአካባቢዎት እና ምን ታዘቡ? ያው ያየሁት አንደኛ በቃ ሰው የመደናገጥና ተስፋ የሌለ ህይወት የለም። ነገ ምን እንደሚሆን በፋት ምን ሊወጥ ሊመጣ እንደሚችል በእርግጠኝነት ሊከሰት የሚችለውን ነገር ሳይታወቅ የሚኖርበት ዓለም ውስጥ እንዳለ ነው የሚሰማው። ከኔ ከራሴ ጀምሮ ግን ያው እለት ህይወቱን ለመግፋት

ሰዎች ሲበሉ ሲጠጡ አይቻለሁ እና ያንን የሚያስተናግድ ነገር አለ። አየር ማረፊያ እኮ በቀደም አንድ አራት በረራዎች እንዳረፉ ሰምቻለሁ። ከትናንት በፊት ትናንት አርብ ማለት ሀሙስ ዕለት ማለት ነው። ትናንት ያ በረራ ይቀጥል አይቀጥል አላወቅኩም አለው ወርኩም፣ ግን እንደሚቀጥል ነው። በአጠቃላይ ማህበራዊ ችግሩ ግን ብዙ ነው። ዋጋ ጭማሬም ጨምሯል። በዚህም ያህል ይጨምሯል ብሎ ማለትም እንኳ ባይቻል መቶ ሀያ መቶ ሰላሳ ዘት መቶ ስልሳ ምን እንደዚህ አይነት ነገር ምግብ ሄዶቹ ምነች እንደዚህ የመጨመር አይነት እንትኖች አሉ እና ይሄ በማህበረሰቡ ላይ እንግዲህ ካለው ሰፊ ችግር ጋር ተዳምሮ ጫናው ቀላል ሊሆን አይችልም ብዬ ገምታለሁ። ከባድ ነው ጫናው። የሰሜን ሸዋዋ ሸዋሮቢት ደግሞ የባንክ አገልግሎትም እንደተጀመረባት አንድ የከተማዋ ነዋሪ ተናግረዋል። ምንም የለም ያው ሰላም ነው። መኪና መንገድ ጀምሯል። ስራ ሁሉም ጀምሯል። አሁን ተከፍቷል እንቅስቃሴ ዛሬ ገበያ ነው ሁሉም ወጥቷል። ባንክ ምንም ተከፍቷል። ትላንት እስከ ስምንት ሰዓት ነው ምናምን ሰርተዋል። አሁን ክፍት ነው። ዛሬ ቅዳሜ ነው። ይህ በእንዲህ እንዳለ ባልደራስ ለእውነተኛ ዲሞክራሲ ፓርቲ ዛሬ ባወጣው መግለጫ በአሁኑ ወቅት በአማራ ክልል እየተካሄዱ ላሉ ውጊያዎች መሰረታዊ ምክንያቶች ለአመታት በአማራው ማህበረሰብ ላይ የተጫኑ ጭቆናዎች፣ በሰላማዊ መንገድ እንዲፈቱ ህዝቡ በተደጋጋሚ ላቀረባቸው ጥያቄዎች አዳማጭ መጥፋቱ እንደሆነ ይታመናል ብሏል። በአሁኑ ወቅት በክልሉ ባለው ግጭት ላይ መንግስት ከመጠን ያለፈ ኃይል ተጠቅሞ በሰላማዊ ነዋሪዎች ላይ በአየርና ከባድ መሳሪያ በመጠቀም ጥቃት እያደረሰ የከሰሰ ነው በማለት የከሰሰው ባልደራስ ይህ ድርጊት በአስቸኳይ እንዲቆም ሲልም ጠይቋል። ይሁን እንጂ ጽንፈኛና ዘራፊ ብሎ በሚጠራቸው አካላት ላይ ህግ ማስከበር የሚለውን እርምጃ መውሰዱን የሚገልጸው መንግስት መከላከያ ሰራዊቱ ሰላማዊ ሰዎችን ኢላማ ያደረገ ጥቃት ፈጽሟል በሚል የሚቀርብበትን ክስ ከዚህ ቀደም አስተባብሏል። እንዲያውም ጽንፈኛና ዘራፊ ባሏቸው ኃይሎች ላይ ተወሰደ ባሉት የህግ ማስከበር እርምጃ ወቅት የአማራ ክልል ህብረተሰብ ለሰራዊቱ ድጋፍ ማድረጉን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ የአስቸኳይ ጊዜ ጠቅላይ መምሪያው ያከናወናቸውን ተግባራት በተመለከተ ትናንት ለአገር ውስጥ መገናኛ ብዙሀን መግለጫ በሰጡበት ወቅት ተናግረዋል። በሰላማዊ ሰዎች ላይ ስለደረሰው ጉዳት ግን አልገለጹም። ባልደራስ ለእውነተኛ ዲሞክራሲ ፓርቲ በዛሬው መግለጫው በአማራ ክልል ላለው ግጭት መፍትሄ ለማስገኘት የፌዴራሉ መንግስትና ፋኖ በዋና ዋና ሀገራዊ ጉዳዮች ላይ ፖለቲካዊ ውይይትና ድርድር እንዲጀምሩ ጥሪ አቅርበዋል። የአማራ ክልል ያለው ግጭት እንዳሳስባቸው የገለጹ የተለያዩ ዓለም አቀፍና የሀገር ውስጥ አካላትም ችግሮች በድርድርና ውይይት እንዲፈቱ መጠየቃቸው ይታወቃል። የመንግስት ኮሚኒኬሽን ሚኒስትሩ ዶክተር ለገሰ ቱሉ ግን በትናንቱ መግለጫቸው መንግስት ማንኛውንም ጥቃት መከላከል የሚያስችል ኃይል መገንባቱን ገልጸው፣ ሆኖም በአማራ ክልል ያለው ግጭት በሰላም እንዲፈታ ከተፈለገ መሟላት አለበት ያሉትን ቅድመ ሁኔታ አስቀምጠዋል። እንኳን በውስጣችን የሚፈጠሩ ችግሮች ይቅርና ከሌሎች አካባቢዎች ከየትኛውም ወገን የሚሰነዘር ጥቃትን ለመመከት የሚያስችል የጸጥታና የደህንነት ተቋማት ሀገራችን መገንባቷን ጠላትም ወዳጅም በዚህ አጋጣሚ እንዲገነዘብ ማሳሰብ እንወዳለን። የሰላም አማራጮችም ለማንኛውም ለሁሉም ምንጊዜም ክፍት መሆናቸውን አሁንም ደጋግመን እንገልጻለን። ከነዚህ ኃይሎች የሚጠበቀው በዝርፊያ በግድያና በልዩ ልዩ መንገዶች የታጠቋቸውንና ያከማቸቸውን ህገወጥ የጦር መሳሪያዎች በማስቀመጥ ወደ ተዘጋጁላቸው ካምፖች በሰላም በመሰባሰብ መሰባሰብ ብቻ ነው። በተለየ መንገድ እነዚህን ኃይሎች ወደ ሰላም ለማምጣት የሚፈልጉ አካላት ካሉም ይህንኑ መንገድ ብቻ መጠቀም ይኖርባቸዋል። ባልደራስ ፓርቲ የወቅቱን የአማራ ክልል ሁኔታ በተመለከተ ባወጣው በዛሬው መግለጫው ያነሳው ሌላው ጉዳይ ማንነትን መሰረት ያደረገ ያለውን እስር የሚመለከት ነው። ፓርቲው በአዲስ አበባ ከተማ ከ2015 ዓ.ም ትምህርት አጋማሽ ጀምሮ በአማራ ምሁራን፣ በጋዜጠኞችና በተለያዩ ሙያዎች በተሰማሩ ዜጎች ላይ የነገድ ማንነትን መሰረት ባደረገ መመዘኛ በስፋት እስራትና እንግልት እየተካሄደ ይገኛል ብሏል። በመሆኑም የፓርቲውን አባላት ጨምሮ ያለ ተጨባጭ ህጋዊ ምክንያት የታሰሩ ሁሉ በአስቸኳይ እንዲፈቱ ሲል ባልደራስ ጠይቋል። ከአስቸኳይ አዋጁ ድንጋጌ በኋላ የህዝብ እንደራሴዎችን እና የመገናኛ ብዙሃን ባለሙያዎችን ጨምሮ የተለያዩ ሰዎች በአዲስ አበባ ከተማ መታሰራቸው ይታወቃል። የጋዜጠኞች መብት ተሟጋች ኮሚቴ ሲፒጄ ባወጣው መግለጫ አልፋ ሚዲያ የተባለ የዩትዩብ መገናኛ ብዙሃን መስራችና አዘጋጅ በቃሉ አላምረውን የኢትዮጵያ ባለስልጣናት በአስቸኳይ ሊፈቱ ይገባል ማለቱም አይዘነጋም። ይሁንና ከአስቸኳይ ጊዜ አዋጁ በ በኋላ 23 ሰዎች ብቻ መታሰራቸውን ትናንት በሰጡት መግለጫ ላይ የተናገሩት የፌዴራል ፖሊስ ምክትል ኮሚሽነር ጄኔራል ዘላለም መንግስቴ፣ እነርሱም በአማራ ክልል ከመንግስት ኃይሎች ጋር ግጭት ውስጥ ከሚገኙ እና ጽንፈኛ ካሏቸው ቡድኖች ጋር ግንኙነት ያላቸው እንደሆኑ አብራርተዋል። እነዚህ 23 የሚጠጉ ተጠርጣሪዎች ቀጥታም ይሁን ቀጥታ ባልሆነ መንገድ ከዚህ ዘራፊና ጽንፈኛ ቡድን ጋር የተያያዘ ኔትወርክ በማደራጀት ትግሉን ወይም እዛ የሚደረገውን ጥፋት በማቀጣጠል ከፍተኛው የሆነ ሚና ድርሻቸው የጎላ መሬት ላይ ካሉት ከዘራፊዎች ከገዳዮቹ ባልተናነሰ በከተሞች ሆነው የመረጃ ሽፋን የሚሰጡ ለሚዲያ ሽፋን የሚሰጡ ወይም ደግሞ የሚዲያ ተልኮና ግዳጅ ይዘው በዩቲዩበር በተለያየ መንገድ ስራ የሚሰሩ የሎጅስቲክ እና የፋይናንስ ማሰባሰብ ስራን ስምሪት ወስደው የሚሰሩ አንዳንዶቹ ደግሞ ለልዩ ግዳጅ ወደ ከተማ የገቡ በቁጥጥር ስር ውሎ ምርመራ እያከናወነ መሆኑን ማሳወቅ እንወዳለን። ከአማራ ክልል በተጨማሪ እንደ አስፈላጊነቱ በመላው ኢትዮጵያ ተግባራዊ ይሆናል የተባለውን የአስቸኳይ ጊዜ አዋጅ ለትርጉም አሻሚ የሆኑና ተለጥጠው በመተግበር ተገቢ ላልሆነ አፈጻጸምና የሰብአዊ መብቶች አደጋ ሊሆኑ የሚችሉ ድንጋጌዎች እንዳሉት ኢሰመኮ በዛሬው መግለጫው አስታውቋል። በመሆኑም ሊደረጉ የሚገባቸውን ማሻሻያዎች በዝርዝር በማቅረብ ምክረ ሃሳብ መስጠቱንም የገለጸው ኮሚሽኑ በመጪው ሰኞ ነሐሴ 8 ቀን 2015 ዓ.ም በአዋ ሰዎቹ ላይ ለመምከርና ለመወሰን አስቸኳይ ስብሰባ የጠራው የሕዝብ ተወካዮች ምክር ቤት የኮሚሽኑን ምክረ ሀሳቦች በጥንቃቄ አጢኖ ተግባራዊ እንዲያደርጋቸውም ጠይቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።